ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች ይህ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚተላለፍላችሁ ፕሮግራም ነው። ዛሬ ረቡዕ ኅዳር 3 ቀን 2007 ዓ ም ነው። ሰለሞን ክፍለ ያስተናግዳለው፣ ኃይሉ ታምራት ፕሮግራሙን ይመራልናል። አሁን የሰዓቱን ዋና ዋና የዓለም ዜና ከሰሎሞን አባተ እንስማ። ጤና ይስጥልኝ ክቡራትና ክቡራን አድማጮች የዓለም ዜና እነሆም። ዩናይትድ ስቴትስ እና ቻይና ወደ ከባቢ አየር የሚለቋቸውን በካይና ሙቀት አማቂ ጋዞችን መጠን ለመቀነስ ያስችላል የተባለ አዲስ እቅድ ይፋ አደረጉ። ካርቦን ዳይኦክሳይድን የመሳሰሉ የተፈጥሮ አካባቢን በካይ ጋዞችን ወደ አየር በመልቀቅ በዓለም መሪ የሆኑት ሁለቱ ሀገሮች የደረሱበት ስምምነት ጎጂ የአየር ንብረት ለውጥን ለመከላከል ግዙፍ አስተዋጽኦ ያደርጋል ተብሏል። እቅዱ በሁለቱ ሀገሮች መካከል በከፍተኛ ደረጃ እየተካሄደ ያለው ስብሰባ የላቀ ውጤት መሆኑ ተነግሯል። ዩናይትድ ስቴትስ በአውሮፓውያኑ የዘመን አቆጣጠር በ2025 ዓ ምት በመጪዎቹ አስር ዓመታት ማለት ነው የተቃጠሉ በቃይ ጋዞች ልቀት መጠን ከ26 እስከ 28 ከመቶ ለመቀነስ መስማማቷን በቻይና የፋ ጉብኝት በማድረግ ላይ የሚገኙት ፕሬዚደንት ባራክ ኦባማ አስታውቀዋል። የቻይና ፕሬዚደንት ሺ ጂንፒንግም በመጪዎቹ አስራ አምስት ዓመታት እስከ 2030 ዓመተ ምህረት ድረስ ማለት ነው በአውሮፓውያኑ አቆጣጠር የሀገሪቱ የካርቦን ዳይኦክሳይድ ልቀት መጠን ከ26 እስከ 28 ከመቶ እንደሚቀንስ ተናግረዋል። ትልቋ የአካባቢ በካይ ቻይና እንዲህ አይነት ቀን ቆርጣ ግዴታ ውስጥ ስትገባ ይህ የመጀመሪያ ጊዜ ነው። ይህ የሁለቱ የዓለም ግዙፍ ምጣኔ ሀብቶች መሪዎች ስምምነት ለዓለም አቀፉ የአካባቢ ጥበቃና የአየር ንብረት ለውጥ ጉዳይ ንግግሮች ወደፊት መግፋት ጉልበት ይሰጣል ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ኒውዮርክ ታይምስ ጋዜጣ ላይ ባወጡ ጽሑፍ አመልክተዋል። ስምምነቱ ለአሜሪካና ለቻይና ግንኙነት ዋና የሚባል የማዕዘን ድንጋይ ነው ሲሉ ቤጂንግ ላይ በተዘጋጀ ጋዜጣዊ መግለጫ ላይ የተናገሩት ፕሬዚደንት ባራክ ኦባማ የቻይናው አቻቸው በሁለቱ ሀገሮች መካከል ውጥረት ይፈጥሩ በነበሩ ጉዳዮች ላይ ለመነጋገር ያላቸውን ዝግጁነት አድንቀዋል። ባለፉ ሰባት ሳምንታት በዩናይትድ ስቴትስ የተመራው የአየር ድብደባ ሶሪያ ውስጥ አብዛኞቻቸው የኢስላሚክ ስቴት ተዋጊዎች የሆኑ 860 ሰዎች መገደላቸውን እንግሊዝ የሚገኘው የሶሪያ ሰብዓዊ መብቶች ቃፊር ቡድን ዛሬ አስታወቀ። በድብደባዎቹ ቢያንስ 50 ሲቪሎች መገደላቸውንም ቡድኑ አክሎ አመልክቷል። ከዩናይትድ ስቴትስ ማዕከላዊ እዝ በወጣው መረጃ መሠረት የጥምረቱ ኃይሎች ባለፈው መስከረም አጋማሽ አካባቢ በጀመሩት የአየር ጥቃት ዘመቻ እስካሁን 350 ድብደባዎችን ሶሪያ ውስጥ፣ ኢራቅ ውስጥ ደግሞ 450 ድብደባዎችን አድርሰዋል። ድብደባዎቹ ያነጣጠሩት ከአልቃይዳ በተገነጠለው ኑስራ ግንባር ላይ ጭምር መሆኑ ተገልጿል። ዛሬ በተወሰዱ የጥቃት እርምጃዎች 68 የኑስራ ግንባር አባላት መገደላቸውንም የሶሪያው የሰብአዊ መብቶች ተሟጋች ቡድን አመልክቷል። ኢየሩሳሌም ውስጥ የተፈጠረውን የሁከት ስጋትና ውጥረት ጨምሮ በዮርዳኖስ ጎረቤት ሀገሮች ውስጥ ባሉ ፈታኝ የሚባሉ ሁኔታዎችና ሶሪያና ኢራቅ ውስጥ ከኢስላሚክ ስቴት ጦረኞች ጋር እየተካሄደ ባለው ውጊያ ላይ ለመምከር የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጃን ኬሪ ዛሬ ወደ አማን ተጉዘዋል። ኬሪ ከንጉሥ አብዱላ ጋርም ተገናኝተው እንደሚወያዩ ተነግሯል። የእስራኤልና የፍልስጤማውያን የሰላም ድርድር ጉዳይ ከቅድሚያ አጀንዳቸው መካከል እንደሚገኝ ተገልጿል። ከዮርዳኖሱ ቆይታቸው በኋላ ኬሪ ከነገ በስቲያ አርብ የተባበሩት አረብ ኤሚሬቶች ውስጥ ለሚካሄደው የሰላምና የጸጥታ መድረክ ስብሰባና ሌሎች በተባሉ ጉዳዮች ላይም ከመሪዎች ጋር የተናጠል ውይይቶችን ለማድረግ ወደ አቡዳቢ ይበራሉ። ማሊ ውስጥ በኢቦላ ተይዛ የነበረች አንዲት ነርስ ትናንት ምሽት ላይ መሞቷን ባለሥልጣናቱ አስታወቁ። ማሊ ውስጥ በኢቦላ ምክንያት መሆኑ የተረጋገጠ ሞት ሲያጋጥም የአሁኑ ሁለተኛ መሆኑ ነው። ባለፈው ወር አንዲት የሁለት ዓመት ዕድሜ የነበራት ሕፃን በኢቦላ ምክንያት ሞታለች። ትናንት የሞተችው ነርስ ዋና ከተማይቱ ባማኮ ውስጥ ስትሰራ የነበረች እንደነበረች የጤና ጥበቃ ሚኒስቴር መስሪያ ቤቱ አስታውቆ ክሊኒኩ አሁን ሙሉ በሙሉ ተነጥሎ እንዲጠበቅ መደረጉን አመልክቷል። የት እንደሆነ አይገለጽ እንጂ ነርሷ በኢቦላ ምክንያት መሞቱ ለተነገረ ሌላ ወንድ ሰው የሕክምና እርዳታ ስትሰጥ እንደነበረ ተገልጿል። ማሊ ኢቦላ ከጠና አባት ጊኒ ጋር የምትዋሰን ሀገር ነች። ባለፉት ሰባት ወራት ውስጥ እጅግ የበዛው ጊኒ እጅግ የበዛው ጊኒ ላይቤሪያና ሴራሊዮን ውስጥ የሆነ ወደ አምስት ሺህ የሚጠጋ ቁጥር ያለው ሰው በኢቦላ ምክንያት ሞቷል። ፊሌ ተብላ የተሰየመች አንዲት የጠፋር መንኮራኩር ህዋ ውስጥ ከምትገኝ አንዲት የአውሮፓ ህብረት ማምጠቂያ መደብ ተወንጭፋ በልማድ ጅራታም ኮከብ እየተባሉ ከሚጠሩ የተፈጥሮ የሰማይ አካላት ወይም ኮሜቶች በአንዷ ላይ ለማረፍ ተነስታለች። ሮዜታ ተብላ የምትጠራው ለማረፍ ተነስታለች ብቻ ሳይሆን አሁን በቴሌቪዥን እየተከታተልኩ እንዳለሁት ለማረፍ ጥቂት ሰከንዶች ወይም ደቂቃዎች ይቀራታል። ሮዜታ ተብላ የምትጠራው የጠፈር መርከብ ወደ ሰማይ የተለቀቀችው የዛሬ አስር ዓመት ሲሆን አሁን የምትገኘው ከመሬታችን አስር ቢሊዮን ኪሎሜትሮች ርቀት ላይ ሲሆን፣ አሁን ያለችበት ስፍራ የደረሰችው ከሶስት ወራት በፊት ባለፈው ነሐሴ ነበር። 67 ፒ ቹሪዩመቭ ጌራሲሜንኮ ተብላ የተሰየመችው ኮሜት ላይ ከሰባት ሰዓታት ጉዞ በኋላ እንድታርፍ ከሮዜታ የጠፈር መርከብ ላይ የተነሳችው ፊሌመን ኩራኩር አሁን ወደ መድረሻዋ በእጅጉ እየተቃረበች ነው። በጥቂት ደቂቃዎች ውስጥ ታርፋለች። ተልዕኮው ብዙ አስጊ ሁኔታዎችና አደጋዎች ያሉበት ቢሆንም ፊሌ አድራሻዋ ላይ በሰላም ከተቀመጠች በጠፈር ምርምር ታሪክ ውስጥ ታሪክ ትሰራለች ሲሉ ሳይንቲስቶቹ በጉጉት እየጠበቋት ነው። የፊሌ ተልዕኮ የእኛ መገኛ የሆነው የፀሐይ ዑደት ስርዓት ምንጭና አመጣጥ ምን እንደሆነ ለማጥናት አዳዲስ ምዕራፎችን ለመ ክፈት ይረዳል ተብሏል። ለቀሪ ዝግጅቶች ወደ ሰሎሞን ክፍሌ ልመልሳችሁ። ጤና ይስጥልኝ፣ መልካም ቆይታ። ሰሎሞን አባተን ለዜናው አመሰግናለሁ። ከምሽቱ ሦስት ሰዓት በ22 ና በ5 ሜትር ባንድ አጭር ሞገድ ከተጨማሪና ሰፋ ካሉ ዜናዎች ጋር ይመለሳል። ይህ በ1431 መካከለኛ ሞገድ በአማርኛ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዝግጅት የዕለቱ አብይ ርዕስ እናልፋለን። ፍላጎት ያላቸው ኢትዮጵያውያን ተማሪዎች በአሜሪካ የጠፈር ማምጠቂያ ማዕከል ልምድ እንዲቀስሙ የማስቻል ፕሮግራም በዚህ ዓመት ሊጀመር እንደሚችል የዩናይትድ ስቴትስ ብሔራዊ የሥነ ህዋና የጠፈር ምርምር ማዕከል ናሳ አስተዳዳሪ አስታወቁ። በኢትዮጵያ ያደረጉትን የአንድ ሳምንት ቆይታ ትላንት ያጠናቀቁት የናሳው አስተዳዳሪ በእንጦጦ ከተቋቋመው የህዋ ሳይንስ ምርምር ማዕከል ጋር በጋራ ለመስራት ፍላጎት መኖሩንም አስረድተዋል። እስክንድር ፍሬው ነው ተከታዩን ዘገባ ያደረሰን። ከተቋቋመበት ከ1958 እስከ ዛሬ ከማርስ ጉዞ እስከ ዓለም አቀፉ የጠፈር ማዕከል ግንባታ በህዋ ሳይንስ ምርምር ብዙ የከወነ አንጋፋ ተቋም ናሳ በሙሉ ስሙ የዩናይትድ ስቴትስ የህዋ ምርምርና የጠፈር አስተዳደር ተብሎ የሚጠራው ናሳ ከሌሎች ዓለም አቀፍ ተቋማት ጋር በቅርበትና በጋራ ሲሰራ ቆይቷል። አሜሪካ፣ ሩሲያና በጋራ የተወከሉትን አውሮፓውያን ጨምሮ በአምስት አገሮች ትብብር የሚሰራው የዓለም አቀፉ የጠፈር ጣቢያ ግንባታ ከዚህ ትብብር ማሳያዎች አንዱ ነው። አሁን ደግሞ ናሳ የህዋ ምርምር ዘርፍ ወዳልዳበረባቸው አገሮች ጭምር ፊቱን ያዞረ መስሏል። እድለኛ ለሚሆኑ ኢትዮጵያውያንና በማደግ ላይ ያሉ ሌሎች አገሮች ተማሪዎችም በዚህ አንጋፋ ድርጅት ልምድ የመቅሰም እድል ተመቻችቶላቸዋል። በኢትዮጵያ የአንድ ሳምንት ጉብኝት ያደረጉት በህዋ ምርምር ዘርፍ የፕሬዚዳንት ባራክ ኦባማ ዋነኛ አማካሪ የሆኑት የናሳ አስተዳዳሪ ቻርልስ ቦልደን ይህንኑ ይፋ አድርገዋል። በመጨረሻ ቀን ቆይታቸው ከኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሃኖም ጋር የተወያዩት አስተዳዳሪው ጉዳዩን ማንሳታቸውን ነው የገለጹት። ሁለታችንም የተነጋገርነው ምንድን ነው፣ አሁን ያለንን አጋርነት ማሳደግ እንዳለብን። ይህንን ማሳደግ የምንችልባቸው አዳዲስ መንገዶች ደግሞ ማግኘት ይኖርብናል። ምናልባትም የኢትዮጵያን ተማሪዎች ለተወሰነ ጊዜ ወደ አሜሪካ እንዲመጡ በናሳ የጠፈር ማምጠቂያ ማዕከላት እንዲሰሩና ያንን ልምድ ይዘው ወደ ሀገራቸው የሚመለሱባቸው መንገዶች። ምክንያቱም አንድ ቀን ኢትዮጵያዊ ጠፈርተኛ ማየት እፈልጋለሁ። በምንፈልገው ፍጥነት ላይሆን ይችላል። አንድ ቀን ግን ይሆናል። ኢትዮጵያውያን ተማሪዎች ለልምድ ልውውጥ ወደ ናሳ መምጣት የሚጀምሩበት ጊዜ ሩቅ እንደማይሆን ቻርልስ ቦልደን አስረድተዋል። ዓለም አቀፍ የልምድ ልውውጥ የሚል ፕሮግራም መስርተናል። ይህንን በተመለከተ እዚህ ካሉት አምባሳደሮች ጋር የመረጃ ልውውጥ አድርገናል። የእኔ ግምት ምንድን ነው፣ ፍላጎቱ ያላቸውና በኮሌጅ ደረጃ የሚሰሩ ኢትዮጵያውያን ካሉ ከሚቀጥለው ክረምት ጀምሮ የተወሰኑት ይመጣሉ የሚል ነው። በዩናይትድ ስቴትስ በሚገኙ ኮሌጆችና ዩኒቨርስቲዎች የሚሰማሩና ነዋሪነታቸው በዩናይትድ ስቴትስ የሆኑ ኢትዮጵያውያን ተማሪዎች እናገኛለን። ከአሜሪካ ሳይንቲስቶች ጋር እንዲሰሩ ባስቻላቸው ባሉን በርካታ ፕሮግራሞች ተሳትፈዋል። በተለይም በአካባቢና በሥነ ልምድ ሳይንስ ላይ እናም እንደዚህ አይነቱ የኢትዮጵያውያን ተማሪዎች ተሳትፎ አለ። እነዚህ ግን በዩናይትድ ስቴትስ የሚኖሩ ተማሪዎች ናቸው። በዓለም አቀፉ የልምድ ልውውጥ ፕሮግራማችን ልናደርግ እየሞከርን ያለ ነው፣ ተማሪዎችን ከዚህ ከኢትዮጵያ ማምጣት ነው። አጠር ላለ ጊዜ ከቆዩ በኋላ ልምዳቸውን ኢትዮጵያ ወደሚገኙ የመማሪያ ክፍሎቻቸው ይዘው እንዲመጡ። የናሳ አስተዳዳሪ በኢትዮጵያ ቆይታቸው ቴሌስኮፖች የተተከሉበትን የአዲስ አበባውን የእንጦጦ የህዋ ሳይንስ ምርምር ማዕከልም ጎብኝተዋል። ዛሬ ከጋዜጠኞች ጋር ባደረጉት ቃለ ምልልስም በአሜሪካና በኢትዮጵያ ሳይንቲስቶችና ኢንጂነሮች መካከል በዘርፉ ተጀመሩ ስላሏቸው የጋራ ስራዎች ተናግረዋል። ናሳ ከዚህ የኢትዮጵያ ማዕከል ጋር ተባብሮ መስራት እንደሚፈልግም ጠቅሰዋል። የእንጦጦን ማዕከል ለናሳ የሥነ ህዋ ምርምር ፕሮግራም እንደ ጠቃሚ ሀብት ነው የምንመለከተው። ምክንያቱም የአፍሪካ አህጉር እንጦጦ ሊሰራ የሚችለውን ሥራ ሊሰሩ የሚችሉ በርካታ ማዕከላትና ቴሌስኮፖች የሉትምና። እያደረግን ካለናቸው ነገሮች አንዱ በተቻለ መጠን በርካታ ቁጥር ያላቸውን ለፕላኔት መሬት ትጋት የሆኑና በፀሐይ ዙሪያ የሚገኙ አስቴሮይድ የሚባሉ አለታማ ማዕከላትን የመለየት ሥራ ነው። ይህንን ከእንጦጦ ማዕከል ጋር በጋራ መስራት እንደምንጀምር ተስፋ አለን። ናሳ ከበርካታ የአፍሪካ ሀገሮች ጋር ትብብር እንዳለው የገለጹት የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ የትብብር መስኮቹም ሰፊ እንደሆኑ አመልክተዋል። ናሳ ከ28 የአፍሪካ ሀገሮች ጋር እንደዚሁ ግንኙነት አለው። በተለያዩ መስኮች ነው የዚህ የህዋ ምርምሩ ስራ የሚሰራው። በግብርና መስክ ለምሳሌ የአየር ንብረት ጥቆማ ላይ መስራት ይችላል። የውሃን መጠን በማወቅ ዙሪያ ምክንያቱም የውሃ መጠን ማወቅ በግብርና ላይ የሚኖረውን ኢምፓክት አቁታላችሁ። በማፒንግ ስራ፣ በተለይም በማፒንግ ስራ አፍሪካ ውስጥ ያለውን በተለይ በሀገራችን ያለውንም የእጽዋት መጠን፣ የእጽዋት ሽፋን፣ የጫካ ሽፋን ማለት ነው፣ የውሃ ሽፋን የመሳሰሉትን በምርምር ለማሳየት የሚያስችል ቴክኖሎጂ አላቸው። ይህንን ቴክኖሎጂ ወደ እኛ ሀገር ለማስተላለፍ በሚችሉበት ሁኔታ ላይ ነበረ ውይይት ሲያደርጉ የነበረው ከውጭ ጉዳይ ሚኒስትራችንም ጋር ስላደረጉት ጉብኝት ነበረ፣ ገለጻ የሰጡት ቻርልስ ቦልደን በአዲስ አበባ ቆይታቸው ከኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ ሰብሳቢ ከአቶ ተፈራ ዋልዋና ከሳይንስና ቴክኖሎጂ ሚኒስቴር ኃላፊዎች ጋርም ተገናኝተው ተወያይተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። አብይ ርሱን ነበር ያደመጥነው። ወደ ሁለተኛው ቅንብር እንሸጋገራለን። ሐኪሞን ይጠይቁ ሐኪሞን ይጠይቁ በኢቦላ ወረርሽኝ ዙሪያ በሚያቀርበው ተከታታይ ልዩ ዝግጅት በምሽቱ የሕክምና ባለሙያዎች ለበሽታው የመጋለጥ ዕጣ የጋረጠውን የተወሳሰበ ችግርና ግለሰቦች ሊያደርጉ የሚችሏቸውን ጥንቃቄዎች ጨምሮ የወረርሽኙን የተለያዩ ገጽታዎች ይዳስሳል። የውስጥ ደዌ የሕክምና ባለሙያው ዶክተር አሸናፊ ዋቅቶላ በርዕሰ ጉዳዩ ዙሪያ ትኩረት በማድረግ በቅርቡ ለንባብ ያበቁትን ሁለተኛውን ጽሑፋቸውን መነሻ በማድረግ የጀመርነው ቃለ ምልልስ የመጨረሻውን ክፍል ለምሽቱም ሳምንት የተነሳ አንድ ነጥብ መለስ ብሎ በማስታወስ ይጀምራል። ዶክተር አሸናፊን ያወያየው የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ የምሽቱንም ሳምንት በቀደመ ቃለ ምልልሱ እልባት ካደረገበት ይጀምራል። እናት ለቫይረሱ የመጋለጥ እድል በሚኖርበት በንክኪ እንደሚተላለፍ በዋናነት የተገለጸውን ሰዎች ሊያደርጉ የሚችሏቸውን ጥንቃቄዎች በዚህ ጽሑፎም ያነሳሉ። ጸረ ብክለት ጨረሮችን ይጠቅሳሉ። ሰዎች ማግኘት የሚችሏቸው እንመልከት። በጣም ጥሩ ጥያቄ ነው። ይህን በሚመለከት ቫይረሱ እና ያ ሰውነት ውስጥ እና በሰውነት ፈሳሾች ውስጥ ይኖራል። እንግዲህ በህመሙ የተያዘ ወይም የተጠረጠረ ሰው የሰውነት ፈሳሾች የሚባለውን ቦዲ ፍሉት አለመንካት ነው መጀመሪያው ነው። ትውከት ይሁን፣ ሽንት ይሁን፣ ላብ ይሁን፣ ምራቅ ይሁን ማን ናቸውም እንግዲህ ይሄ ነገር እንትን ብሎ እስከ ግብረ ስጋ ግንኙነት ድረስ የዳነ ሰዎች እስከ ዘጠና ቀን አታድርጉ ይባላል። ብዙ ነገር ነው ከእጅ መታጠብ ጀምሮ እንግዲህ፣ ንጽህና ጥንቃቄ ከፍተኛ ነው። እንደዛ ነው እና በሁለት ሺህ አካባቢ ዩጋንዳ በነበረው ወረርሽን አካባቢ የተደረገው ጥናት ብሊች ነው የተጠቀሙ ያንን የማግለያውን ቦታ ጸረ ተህዋስ ፈሳሽ፣ ለልማድ በረኪና የምንለው አይነት በዜሮ ፖይንት ፋይቭ ፐርሰንት በሱ ተጠቅመው ነው ብዙ ያረጉት። ግን ሌሎችም ሌሎችም ነገሮች ያሉ እዛ ላይ የተጠቀሱ እንግዲህ፣ ይህ ሁሉ ይጠቅማል። ማጽዳት፣ ማጠብ እጅን ጨምሮ በተቻለ መጠን አለመንካት ነው እና የተለያዩ ጥናቶች ናቸው። አንዳንድ ጊዜ የጥናቶቹ አይነት ሊያሳስብ ይችላል። ብቻ ከሰውነት ውጭ ብዙ ሰዓት ሊቆይ እንደሚችል ቢያንስ ማሰብ ያስፈልጋል። ቀዝቀዝ ያለ ቦታና ጨለምለም ያለ ቦታ ደግሞ ለቀናትም ሊቆይ ይችላል። እንግዲህ ከነኩት ችግር ያመጣል ማለት እንዳይሆን አንደኛ የታመሙ ወይም የተጠረጠሩ ሰዎች ካሉ ቶሎ የጤና ባለሙያዎች ሊያገኟቸውም ወደሚችሉበት ማድረግ ቤት ውስጥ ለመንከባከብ አለመሞከር ያስፈልጋል። በአስቸኳይ እንግዲህ በየሀገሩ ሁኔታ ሊለያይ ይችላል። አምቡላንስ ሁልጊዜ ላይኖር ይችላል። በሚሄድበት ከፍተኛ ጥንቃቄ ማለት ነው። ምክንያቱም መንካት ከፍ ችግር አለው ማለት ነው። ሁለተኛ በአሁኑ ጊዜ ሳይገቡም አይቀሩ ይሄ እዚህ የግል መከላከያ ልብሶቹና መሸፈኛዎቹም እሱን ደግሞ በዲ ሲስተም ይባላል። ለጥንቃቄው ሰው ነው የሚያለብ ሰው። በተለይ በማውለቂያ ጊዜ ነው አደጋ ያለው። ልብሱ በሚወለቅበት ጊዜ ነው አደጋ ያለው። ያንን ነገር አብረው ነው እንግዲህ ፕሮቴክሽኑ ማለት ነው። የሆኑ አሰራር ትሬኒንግ ይሰጣል። በሲዲሲም በምንም አላቸው። ትምህርቱን ከዛ መውሰድ ነው። አሁን ኤምኤስኤፍ ረጅም ኤክስፒሪየንስ አላቸው። ድንበር የለሽ የሐኪሞች ማህበር ወይም ቡድን ነው እየጠቀሰው ያሉት አዎ ድንበር የለሽ የሐኪሞችን ማህበር እንግዲህ እነሱ ናቸው ቀድመው በቦታው ደርሰው እስካሁንም ሲጮሁ ሲጮሁ የቆዩት እንግዲህ ሰሚያጡ ሬታዎች ርእሱ በሱ ምክንያት ነው። እርዱን፣ እርዱን፣ እርዱን አለበለዚያ ችግር ያለ ሲሉ የቆዩት እነሱ ናቸው። ልምዱም አላቸው። አሁን ካየሁት ውስጥ ደስ የሚል ነገር ምንድን ነው አትሊስት ላይቤሪያ ላይ ለህዝቡም እየተሰጠ ነው ይሄ የግል የመከላከያ መሳሪያ ነው የሚለበሰውን ና የሚሸፈን የሚከለልበት ነገር እና፣ ወደ ዋናው ለመመለስ አሁን ምንድን ነው ትልቁ ነገር፣ አንደኛ ገንዘቡ ምንም ወጥቶ እንግዲህ የሰው ገንዘብ ነው የሚሆነው፣ የደረጁት ሀገሮች ናቸው ያሉት። ይሄ ነገር እዛ ካልቆመ ከባድ ነው፣ ወደየ ሀገሩ ይሰራጫል። ያን እዛ ለማቆም አሁንም እንግዲህ ላለፈው ክረምት ቤት አይሰራ ነው የሚባለው፣ ገንዘቡ ምንም ብለው እቃቸውን ጭነው ሄደው ህዝቡ እንዲደርሰው እና እንዳይስፋፋ ለማድረግ ያለውን ጥረት ማጠናከፍ ማድረግ ነው። መልካም። ይሄ ያነሱት ምናልባትም ወደ ተከታይ ጥያቄ ያንደረድራል። በሽታው ባለባቸው በስፋት በተሰራጨባቸው ሀገሮች መግታት፣ በአካባቢ ያሉትን ለቫይረሱ የተጋለጡ ሰዎችን ማከም ጥንቃቄዎቹ ከዛ እንዲነሱ አስፈላጊነቱን ይጠቅሳሉ። ዶክተር አሸናፊ በዚህ ጽሁፍ ላይም የኢቦላ ቫይረስ ወደ ሌሎች ሀገሮች የመስፋፋቱን አደጋ እንደ አንድ ርዕስ ይመለከቱታል። ሳይቃጠል በቅጠል እንደሚባለው ከመምጣቱ በፊት የመከላከሉ ጉዳይ አጽንዖት ይሰጣሉና እስኪ እዚህ ላይም በመጠኑ ብርሃን ይፈንጥቁ። ከግለሰቦች ባሻገር አገሮች ምን ሊያደርጉ ይችላሉ? በጥንቃቄው መቼስ አንድ ሕመምተኛም ከገባ ሊፈጠር የሚችለውን ነገር እያየን ነውና፣ ሳይገባ ምን ማድረግ አለባቸው? እሱ ላይ ነው እንግዲህ አሁን አንደኛ ሳይገባ የሚደረጉ ነገሮች ላይ በየኤርፖርቱ ስክሪኒንግ አለ መነሻም መድረሻም ላይ እንግዲህ ምርመራዎች ይደረጋሉ በቃል ጥያቄ አንስቶ እስከ ሙቀት መለካት ጨምሮ ማለት ነው አሁን ያለው አሳሳቢነት ምንድን ነው በእነኝህ ነገሮች ሁለቱንም ሰው ያልፋል ሳያውቁም ማለት ነው ምክንያቱም አንደኛ የበሽታው መደላደያ ጊዜ ወይም ኢንኩቤሽን ፔሪየድ ከሁለት እስከ ሀያ አንድ ቀን ስለሆነ ሰው ለበሽታው ተጋልጦ ግን ምንም ምልክት ሳያሳይ ከአንዱ ሀገር አንዱ ሀገር ሊሄድ እንደሚችል በሚገባ ተረጋግጧል። ያው የዳላሱ ምሳሌ ነው፣ አሁንም ወደፊትም ይሆናል። የአውሮፕላን በረራዎችን አስመልክቶ አሁን የወጣ ጥናት በላንሴት ላይ እዛ ላይ የሚያሳየው ወደ ስልሳ አራት በመቶ የሚያህሉ አብዛኛው በረራዎች የሚሆኑት ወደ ድሀና መካከለኛ ገቢ ያላቸው አገሮች ነው። ከዚህ ውስጥም እንደውም ወደ ሶስት ሰው ገደማ በቀን የተያዘ ለቫይረስ የተጋለጠ አዎ ሊያልፍ ይችላል ተብሎ ነው የሚታስበው። እንግዲህ ይሄኛው እንደ መደላደያው ጊዜ ሁኔታ ሊያመልጥ ይችላል እና አንዱ ሀገር የመግባቱ እድል ያለ ነው ሊኖር አይችልም አይባልም። እንግዲህ ዝግጅቱ እዛ ላይ ነው የሚሆነው ማለት ነው። ከገንባም በኋላ የሚደረገው ነገሮች አሉ። አንዳንዱም የፖለቲካ ጥያቄ ይሆናል፣ በተለይ ለአሜሪካን ምንድን ነው ? አንዳንዶቹ መዝጋት ይፈልጋሉ። የጤና ባለሙያዎች ባን ማድረጉ ችግር አለው ነው የሚሉት። እዛ ላይ ክርክሩ ይቀጥላል። ዶክተር አሸናፊ ይህን በርከት ያለ ዝርዝር የያዘ ስለ ኢቦላ በአማርኛ ስለወጣ ኢትዮጵያውያን የተሻለ መረዳት እንዲኖራቸው ሲሉ ለሁለተኛ ጊዜ ሰፋ ያለ ዝርዝር ያለበት አንዳንድ ወቅታዊ ሁኔታዎችን አዳዲስ አስፈሪ ቁጥሮች ምን ያህል ሰው ታሟል በአሁኑ ሰዓት ከታመመ ከመቶ ስንቱ ይሞታል አድማጮቻችን ድረ ገጻችንን በመመልከት ጽሁፉን እንዲያገኙ ድረ ገጻችን ላይ እናወጣለን ጽፈዋል ይሄን ጽሁፍ በግሉ የወሰዱት ተነሳሽነት እንደሆነ እንዳሳሰቦት ግልጽ ነው ና ከዚህ ቀደም ዶክተር ፈቃድ አዘዘ ሰሚ ያጡ ድምጾች የሚለውን መጽሐፍ የጠቀሱበትን መጽሐፍ ዋቢ ያደርጋሉ ሰሚ ያጡ እሪታዎች የኢቦላ ቫይረስ ወረርሽኝ ቁጥር ሁለት ብለውታል ስለ ጽሁፎ ጥቂት ነገር ይበሉንና የዛሬውን በዚሁን ቋጭ። ቅድም ሰሚያጡ ሪታዎችን ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ ስጋታቸውን ለረጅም ጊዜ ሲገልጡ ነበር ካሉት ጋር አያይዘውታል። ለምን ይሄን ያህል አሳሰበ? እስኪ በሱን ቋጭ። እኔ በሁለት ምክንያት ነው እንደውም ከዚህ በፊት እንግዲህ ከሀያ አመት በፊት ከወጡ መጽሐፎች የዓለም የፐብሊክ ሄልት ሁኔታ ጥንቃቄ ያስፈልገዋል ነኝ ነገሮች እየተነሱ ነው እያሉ ኢቦላን ጭምር እየጠቀሱ ተጽፎ ግን የዓለም ዝግጅት ዝቅተኛ ነው። ቢትሪያል ኦፍ ትረስት ሎሪ ጋር የተጻፈችው አንድ ነው። ደ ካሚንግ ፕሌግ ሌላ የጻፈችው ነው። ኢንፌክሽንስ ኤንድ ኢንኢኳሊቲስ ዶክተር ፖል ፋርመር የጻፈዋል። ሆት ዞን ተብሎ ሌላ ሰው የጻፈዋል። ኢቦላን በሚመለከት እና መጽሀፍት ይጻፋሉ። ይሄም ከተነሳ በኋላ ወደ ታህሳስ ጥር አካባቢ የተነሳ ደብሊችኦ እራሱ የሰማው ማርች ላይ ነው፣ ባለፈው መጋቢት መጋቢት ማለት ነው እና ያንን በሚመለከት በቀሩ ዶክተር ጆን ሉ የመሪዎች ስብሰባ ላይ ያደረጉትን ንግግር በመጀመሪያ ረፍተ ነገር ላይ ነው ያሉት፣ እባካችሁ ውሳኔ ጥሩ ነው፣ ሴት ቃል መግባቱ ጥሩ ነው፣ ግን አሁኑኑ ካላደረገን ችግር ያመጣል። ያ አይነት እርጀንሲ አለ። ያ ነው የሚነሳኝ የሚነሳኝና እንድጽፍ የሚያስፈልግ። መልካም ዶክተር አሸናፊ ቶላል፣ ለተነሳሽነቱም ሆነ ተከታታይ አለምልሳችን ተሳታፊነቱ ለጊዜው አመሰግናለሁ። በተመሳሳይ ርዕስ መልሰ እናገኘታለን። ለአሁኑ ግን እግዚአብሔር ይስጥልኝ። በጣም አመሰግናለሁ አቶ አሉላ። እግዚአብሔር ይስጥልንዳ ነው። ቀጣዩና የመጨረሻው ቅንብር ንግድና ምጣኔ ሀብት ነው የምሽቱ ንግድና ምጣኔ ሀብት ዝግጅት የአካባቢ ጥበቃና አዳዲስ የቆሻሻ ብክለትን የመከላከያ መንገዶችን ይመለከታል የማላዊ መንግሥት ፌስታሎችን ማምረት ሲከለክል ዩጋንዳ ደግሞ ለወጣቶች ሥራ በመፍጠር ፌስታሎችን ከጎዳናዎችና የቆሻሻ ቱቦዎች እያጸዳች ትገኛለች። የአሜሪካ ድምጿ ላቲካ ሆክ ከዋሽንግተን ላሜክ ማሲና ከብላንታየር ያደረሱን ዘገባዎች ሄኖክ ሰማእግዜር አዋህዶ ያቀርበዋል። የማላዊ መንግሥት የአካባቢ ንጽሕናን ለመጠበቅ ስስ ፌስታሎችን መጠቀም፣ ማምረትና ወደ ሀገር ውስጥ ማስገባት ከከለከለ ሁለት ወራት አልፈዋል። ሆኖም ዛሬም በሀገሪቱ ፌስታሎች በገበያ ላይ ይሸጣሉ፣ በአገልግሎት ላይ ይውላሉ። መንግሥቱ የጅምላና የችርቻሮ ነጋዴዎች ስስ የፌስታል ምርታቸውን እንዲሸጡ የሰጠው የአንድ ዓመት የጊዜ ገደብ ካለቀ በኋላ ነው የስስ ፌስታል ክልከላው አዋጅ በሥራ ላይ የዋለው። በዚህ ሕግ ከገንዘብ ቅጣት እስከ እስራት የሚያስቀጡ መስፈርቶችም ተካተዋል። ሕጉ ካለፈ ከሁለት ወራት በኋላም ፌስታል ይመረታል፣ ይሸጣል። የማላዊ የፕላስቲክ ፋብሪካዎች ማኅበር በሀገሪቱ ከፍተኛ ፍርድ ቤት የሕግ ክለሳ ይደረግ ሲል ክስ መስርቷል። ፍራንክ እምቤታ የማኅበሩ ጠበቃ ናቸው። የአካባቢ ጥበቃ ሚኒስትሩ ከሁለት ዓመታት በፊት የፌስታል ምርቶችን እንደሚከለክሉ ሲያስታውቁ የፋብሪካዎቹ ማኅበር ወኪሎች ወደ ሚኒስቴሩ ቢሮ በመሄድ ላለፈው ሰኔ ወር ተቀምጦ የነበረው የጊዜ ወሰን እንዲራዘም በመጠየቃቸው ሚኒስትሩ በጽሁፍ የጊዜ ወሰኑ እስከ መጪው ሰኔ ወር ድረስ እንደሚተላለፍ ገልጸውላቸው ነበር። እምቤታ አክለውም ከዚህ ደብዳቤ በኋላ የፌስታል አምራቾች ማኅበር ባልጠበቁበት ወቅት ከነሐሴ ወር ጀምሮ ሥራ እንዲያቆሙ የሚኒስትሩ ዋና ጸሐፊ እዛ ወጡ ብለዋል። የእኛም ውግት የሚኒስትሩን ቃል ዋና ጸሐፊያቸው ሊያጥፉት አይገባም የሚል ነው። የውሳኔ አሰጣጡን ሰንሰለት ከተከተልን አሰራሩ ተገቢ አይደለም። የፌስታል አምራቾች ማኅበር መንግሥቱ አስቀድሞ የገባውን ቃል በማክበር እስከ መጪው ሰኔ ድረስ የእግዱን የጊዜ ወሰን እንዲያራዝም መጠየቃቸውን ጠበቃው ገልጸዋል። የተፈጥሮ ሀብት፣ የማዕድንና ኃይል ሚኒስቴር ውስጥ የአካባቢ ጥበቃ ስራ አስኪያጅ አሎይሰስ ካምፔሬውሪራ ለቪኦኤ ሲናገሩ ሁለቱም ወገኖች ጉዳያቸውን በፍርድ ቤት ውሳኔ ሊያጸድቁ ወስነዋል ብለዋል። አሁን ልናገር የምችለው ውይይት እንድናደርግና በአንዳንድ መስፈርቶች ላይ ስምምነት እንደነበረን ነው። ስለዚህን ለከፍተኛው ፍርድ ቤት ዳኛ እናስረዳለን። ከዚያ በጋዜጦች ተከታዩን አሰራር እናሳውቃለን። በማላዊ የፌስታል አምራቾችና የአካባቢ ጥበቃ ባለሥልጣናት ሲሟገቱ፣ በዩጋንዳ ደግሞ መንግስቱ ወጣቶችን አደራጅቶ ቆሻሻዎችን እንደዚሁም ፌስታሎችን ከመንገድና ከቆሻሻ ቱቦዎች ያስለቅማል። ዴቪድ ኪባንዴ በሳምንት ጊዜ ውስጥ አስር ቶን የሚሆን የፕላስቲክ ቆሻሻ የሚለቅሙ አስር ሠራተኞችን ይቆጣጠራል። ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ የሚሰራጨው ይህ የአሜሪካ ድምፅ ራዲዮ ልዩ ፕሮግራም የዛሬው ዝግጅት እዚህ ላይ ተጠናቋል። ከምሽቱ 3 ሰዓት ላይ በአጭር ሞገድ በ22ና በ25 ሜትር ባንድ እንዲሁም በአረብ ሰዓት በሚተላለፍላችሁ መደበኛው ስርጭት እንደገና እንገናኛለን። በኢንተርኔትም ቪኦኤ ኒውስ ኮም እንዲሁም በእጅ ስልኮቻችሁ ቪኦኤ ዶት ሆርን ዶት ኤምኦቢአይ ብላችሁ ብትገቡ ልታነቡን፣ ልታደምጡን አስተያየቶቻችሁንም ልትሰጡ ትችላላችሁ። በመስክና ዚህም ባሉ ዘጋቢዎቻችንና ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ የቆየሁት ሰለሞን ክፍሌ ነኝ። ፕሮግራሙን ይመራልን ኃይሉ ታምራት ነው። መልካም ምሽት። መሬት አንት አገሬ ሰማይ አንት አገሬ መሬት ክራር ሲደረደ Sagar kono diya ne uska Oh, oh, oh,